እናንተ ይሁን ጋቢና ቪኦኤ ጀመረ። ከአሜሪካ ድምፅ ዛሬ ምሽት ከሚቀርቡላችሁ ጉዳዮች መካከል ሶሻል ሚዲያ ብዙ ኮሚዩኒኬሽን ስኪላቸውን እየቀነሰባቸው ነው። ሶ ትንሽ ችግር አለመግባባት ሲኖር ኢዝሊ የሪዞልቭ የማድረግ ችሎታቸው የደከመ ነው በወጣቶች ዘንድ እየጨመረ ስለመጣው የራስን ማጥፋት ድርጊት ከሚያተኩር ውይይት የተወሰደ ነው። ሙሉ ውይይቱ በመሽቱ ይደመጣል። ሌሎች ጉዳዮችም የተካተቱበትን መሰናዶው ሀብታሙ ስዩም እመር አለው፣ የምስልና ድምፅ ቅንብሩን ደግሞ ብርሃን ትከውንልናለች። ወደ ቀዳሚ መሰናዱን ይሻገር። ዩናይትድ ስቴትስ ውስጥ በየ11 ደቂቃው አንድ ሰው ራሱ እንደሚያጠፋ የአሜሪካ በሽታ መከላከያና መቆጣጠሪያ መስሪያ ቤት መረጃ ያሳያል። ቁጥሩ በጥናት ባይረጋገጥም ራሳቸውን የሚያጠፉ ኢትዮጵያዊ አሜሪካን ወጣቶች ቁጥርም እየጨመረ መሄዱን ባለሙያዎች ይናገራሉ። ለዚህ ምክንያቱ ምንድን ነው? በሚለው ላይ ለውይይት ስመኝሽ የቆየ በአሜሪካ የመድኃኒት ቁጥጥር አስተዳደር መስሪያ ቤት ውስጥ ባልደረባ የሆኑትን ዶክተር ሊሊ ሙልጌታን እንዲሁም የማህበረሰብ ጥናት ባለሙያና የአፍሪካ ዲያስፖራ ማህበረሰብ ኮሌጅ ተደራሽነት ዙሪያ የሚሰራ ተቋም መስራች የሆኑትን ማቴዎስ መስፍንን ስቱዲዮ ጋብዛ አነጋግራለች። ወደ ውይይቱ እንሻገር። ሰላም፣ ጤና ይስጥልኝ። የአሜሪካ ድምጽ ተከታታይ አድማጭ ተመልካቾቻችን ዛሬ ከወጣቶች የአእምሮ ጤና ጋር የተገናኘ አንድ መሰናዶ አዘጋጅተናል። በዩናይትድ ስቴትስ ውስጥ በየ11 ደቂቃው አንድ ሰው ራሱን እንደሚያጠፋ የአሜሪካ የበሽታ መከላከያና መቆጣጠሪያ መስሪያ ቤት መረጃ ያሳያል። ባለፈው ዓመት ብቻ 50 ሺ የሚጠጉ ሰዎች አሜሪካ ውስጥ ራሳቸውን አጥፍተዋል። በተለይ እድሜያቸው ከ10 እስከ 24 በሚጠጉ ወጣቶች ዘንድ በ62 ከመቶ ችግሩ እንደጨመረም መረጃው ጨምሮ ያሳያል። ይህ ማለት በዚህ እድሜ ክልል በሚገኙ ወጣቶች ዘንድ ዋና የሞት መንስኤ ሆኗል ማለት ነው። ይህ ቁጥር ትውልደ ኢትዮጵያዊ ወይም ደግሞ ኢትዮጵያዊ አሜሪካዊ ወጣቶችንም ያካትታል። በጥናት ባይረጋገጥም ቁጥሩ ኢትዮጵያዊ አሜሪካዊ ወጣቶች በብዛት ራሳቸውን እያጠፉ መሆናቸውን ባለሙያዎች ይናገራሉ። ይህ ችግሩ ከምን የመነጨ ነው፣ መፍትሄ ውስጥ ምንድን ነው፣ የሚለውን ለመነጋገር ሁለት እንግዶች እዚህ ስቱዲዮችን ጋብዘናል። ዶክተር ሊሊ ሙሉጌታ ፔዲያትሪክ ፋርማኮሎጂስት ናት። እንዲሁም ደግሞ በአሜሪካ የፌዴራል የመድኃኒት ቁጥጥር አስተዳደር ውስጥ ታገለግላለች። በተጨማሪም ደግሞ የሁለት ልጆች እናት ናት። በአፍሪካ ዲያስፖራ ኮሌጅ አክሰስ ፕሮግራም በተሰኘው ውስጥ ደግሞ በበጎ ፈቃደኝነት ታገለግላለች። ሁለተኛው እንግዳዬ ማቴዎስ መስፍን ይባላል። የማህበረሰብ ጥናት ባለሙያ ነው። ከዛም በተጨማሪ አፍሪካ ዲያስፖራ ኮሌጅ አክሰስ ፕሮግራም የተሰኘ በዩናይትድ ስቴትስ ውስጥ የሚገኙ ወጣቶችን፣ ተማሪዎችን በተለይ ደግሞ ከአፍሪካ የመጡ ወጣቶችን በተለይ ደግሞ ኢትዮጵያዊ ትውልድ ኢትዮጵያዊ ኢትዮጵያዊ አሜሪካዊ ወጣቶችን የማማከር፣ የማሰልጠን የመሳሰሉ አገልግሎቶችን የሚሰጥ ተቋም ነው። የዛ ተቋም መስራችና ዋና ስራ አስኪያጅ ነው። ሁለታችሁም እንግዶችን በአሜሪካ ድምፅ ስለተገኛችሁ በቅድሚያ አመሰግናለሁ። በቀጥታ ወደ ጥያቄ ልለፍ። እንግዲህ መግቢያዊ ላይ የተለያዩ ቁጥሮችን ለመጠቆምና ና ችግሩን ለማሳየት ሞክር ያለው ዶክተር ሊሊ ካንቺ ልጀምርና ራሳቸውን የሚያጠፉ ወጣቶች ቁጥር በዚህ አይነት በአስደንጋጭ ሁኔታ እየጨመረ የሄደው በምን ምክንያት ነው? ይሄ ችግር በአበሻ ኮሚኒቲ ብቻ ሳይሆን በመላው ኮሚኒቲ የምናየው ትሬንድ ነው። በተለይ በጥቁር እና በኢሚግራንት ላይ ይህን አይነት ኢንክሪስ በጣም እየታየ ነው። በተለይ ባለፈው አስር ዓመታት እንደ የበለጠ ደግሞ ባለፈው አምስት ዓመታት አንደኛው ከሚመስለኝ እንግዲህ ይሄ የፕሮፌሽናል ፊልድ አይደለም ግን ኢንትረስት በጣም አለኝ በዚህ ፊልድ እና እኔ የሚመስለኝ አንድ ፓንደሚኩ ብዙ ይሄን ነገር አባብሶታል። ሰው ከሰው ጋር ብዙ አይገናኝም። ልጆች ቤት ውስጥ ናቸው፣ ብዙ ብዙ ኤሌክትሮኒክስ ይጠቀማሉ። ሁለተኛ ብዙ ስትሬስ አለ በኮሚኒቲያችንም ኢንጀነራል በትምህርት ውስጥም ልጆች በጣም ብዙ ስትሬስ አላቸው። ብዙ አቺቭ እንዲያደርጉ ቤተሰብም ትምህርት ቤትም ፑሽ ያደርጋቸዋል። ሁለተኛ ኢነፍ በቂ ጊዜ የላቸውም ውጭ ለመጫወት ድሮኛ እንዳደግንበት ውጭ ተጫውቶ የሚያድጉ ልጆች አይደሉም። ብዙውን ጊዜ ትምህርት ቤት ውስጥ፣ ቢልዲንግ ውስጥ ከዛ መተው ደግሞ ቤት ውስጥ ነው። ለሰው ልጅ ጥሩ ሜንታል ሄልት እንዲኖረው ፀሐይ ውጭ ኤክስፖሸር ያስፈልጓል። እሱ እሱ ኦቨርታይም በጣም ቀንሶ ቀንሶ አሁን በጣም ትንሽ ጊዜ ነው ልጆች ውጭ የሚያሳልፉት። ሌላው የምግባችን የኢንቫይሮንመንቱ የመቀየሩ በሙሉ ሜንታል ሄልት ላይ ብዙ ኢምፓክት አለው ብዙ ኮንትሪቢቲንግ ፋክተር አለው። ሌላው ደግሞ እንግዲህ እንዳልኩት ይሄ ነገር በጣም የጨመረው ጥቁር ልጆች ላይ ነው። የእኛ ልጆች ፈለግንም አልፈለግም ለዚህ ሀገር ጥቁር ልጆች ናቸው። ሶ አንድ ሜጀር ፋክተር ከንሲደር ማድረግ ያለብን ሬሲዝም፣ ትምህርት ቤት ውስጥ ዘረኝነት፣ ትምህርት ቤት ውስጥ ልጆቹ መንታል ሄልት ኢሹ እንዳላቸው አይደንትፋይ ሲደረጉ ትክክለኛውን ኬር ያገኛሉ ወይ፣ በሄልት ኬር ውስጥ የሚያለው ዘረኝነት ከንሲደር መደረግ አለበት። ብዙ ፋክተር አለው ተያዥ አሉ። ማቴዎስ፣ አንተ በቀጥታ ከወጣቶች ጋር ነው የምትሰራው። በተለይ ደግሞ እዚህ ሀገር ከሚኖሩ ትውልዳ ኢትዮጵያዊ ወይም ደግሞ እዚህ ተወልደው ካደጉ ኢትዮጵያዊ አሜሪካን ጋር በቅርበት ትሰራለህና ወጣቶችን ከምታነጋግራቸው ከምታያቸው ኬዞች ተነስተ ወጣቶችን ለአእምሮ ጤና ችግር ወይም ለአእምሮ ሕመም የሚደርጓቸው ችግሮች ምንድን ናቸው? ብዙ ምክንያቶች አሉ። በተለይ እንግዲህ በእኛ ኅብረተሰብ መሰረት ብቻ ያው ከሌላ አፍሪካ ሀገር የሚመጡ ተማሪዎች ስላሉን ግን በእኛ ሀገረሰብ ብቻ ያው ጥብቅ የሆነ አስተዳደግ ነው ያላቸው ልጆቹ። ኤክስፔክቴሽኑ በትምህርት አንጻር ያው አንድ ሰው አገሩን ትቶ የሚያውቀውን ዘመድ አዝማድ ትቶ እዚህ ሀገር ሲመጣ ለልጆቹ ያላቸው ኤክስፔክቴሽን በጣም ሀይ ነው። ልጆቹ ደግሞ አይረዱም። ብዙ ጊዜ ወላጆች እኔ ሀያ ዶላር ይዤ ነው እዚህ ሀገር የመጣሁት ወረቀት ሳይኖረኝ እዚህ ስንገላታ፣ አንተን ለማሳደግ። እንደዚያ አይነት ወሬ ነው ዩዥያሊ የምትሰሚው ከወላጆች እና ሁሉም ባይሆንም የማንም ጀነራሊ የኢሚግራንት ወላጅ ኤክስፔክቴሽን በጣም ሀይ ነው ልጆቹ ላይ። ልጆቹ ደግሞ ብዙ ጊዜ እንደምረዳው ከሆነ ሁለት መስፈርት ውስጥ ነው የሚኖሩ የቤት መስፈርት አለ፣ ሚኒንግ በትምህርት በጣም ጎበዝ ናቸው። ቲፒክሊ፣ ሁሌ አይደለም ግን፣ መጆሪ ተማሪዎች ከኢትዮጵያ ወላጆች የምናያቸው እንግዲህ በጣም ጎበዝ ናቸው ትምህርታቸው ላይ፣ ሚንስ በቤታቸው መስፈርት ተቀባይነት አላቸው ማለት ነው። ውጭ ደግሞ ሌላ አለም ነው። ስለዚህ ትምህርት ቤት አሁን ለምሳሌ ቤት መቼም ሊወሩ የማይችሉ ታፒኮች አሉ። ትምህርት ቤት ሊያወሩ የሚችሉት እነዚህ ልጆች በጾታ በቲ በቃ ጥቃቅን ነገሮች ወይም ስሊፖቨር አይደለ ወይም ቢች ዊክ ወይም አንድ ቦታ ሄዶ በቃ መዝናናት፣ ይሄ ሁሉ በእኛ ባህል ብዙ ጊዜ ኢትዮጵያ ካደገ ሰው ጋር ተቀባይነት ላይኖሩ ይችላል። ሶ በእነዚህ ሁለት መስፈርት ውስጥ አክሴፕትብል ለመሆን ይሞክራሉ ልጆቹ። እና አንዳንዴ ችግር ሲፈጠር ቤተሰቦቻቸው የሚቀበሉት አይነት ችግር ካልሆነ ለምሳሌ ይሄ ድብርት ወይም ጭንቀት የሚባለው ነገር እውነት በአማርኛም እንትን ያለው ቃልም አይደለም በደንብ የተለመደ ቃል አይደለም እና ምንድን ነው የሚያቅለሰልስህ ነው የሚባለው። አንተ ወንድ ልጅ አይደለህ? በደንብ ስራ ነው። እንደዚህ አይነት ነው በቃ መልሳቸው ብዙ ጊዜ እና ልጆቹ ብዙ ጊዜ ተቀባይነት ያለው ችግር ስለማይመስላቸው አፍኖት ይቆያሉ ማለት ነው። አፍኖት ይቆያሉ እስከሆነ ጊዜ በኋላ አንድ ደግሞ ያንን መስመር ካለፉ መመለስ በጣም ይከብዳል። ዶክተር ሊሊ ጠቀስ አድርገሽዋል ቴክኖሎጂ ብለሽ እና ማህበራዊ ሚዲያስ አንዳንድ ጥናቶችን ስመለከት ማህበራዊ ሚዲያ ለልጆችና ለአዳጊዎች አይምሮ ጤና ትልቅ ጉዳት እያደረሰ መሆኑን ነው የሚያመለክቱትና የልጆችና የወጣቶች የማህበራዊ ሚዲያ አጠቃቀም ከአይምሮ ጤና ጋር እንዴት ነው የሚገናኘው? እንዴት ነው ተጽዕኖ የሚያሳድርባቸው? እኔ የሚመስለኝ ሶሻል ሚዲያ ማህበራዊ ሚዲያ የሰውን ግንኙነት ሪፕሌይስ እያደረገ ነው ከሰው ጋር ከመነጋገር አብሮም ሆነው በሶሻል ሚዲያ ነው የሚነጋገር አብሮ ቁጭ ብለው ከመነጋገር በሶሻል ሚዲያ። ሶሻል ሚዲያ ብዙ ኮሚኒኬሽን ስኪላቸውን እየቀነሰባቸው ነው። ትንሽ ችግር አለመግባባት ሲኖር፣ ኢዝሊ የሪዞልቭ የማድረግ ችሎታቸው የደከመ ነው። ቡሊንግ ሲኖር አንዳንድ ልጆች ሌሎች ልጆችን ወደ ታች የሚያረግ ኮሜንት ምናምን ሶሻል ሚዲያ ላይ ሊደረግ ይችላል። ያንን ሪዞርቭ የማረግ ችሎታቸው እየደከመ ነው። ምክንያቱም ከሰው ጋር ግንኙነት ያላቸው ተ በጣም ሪዲዩስድ ስለሆነ ከምነ ማህበሩ ስለሚነጥራቸው እንትናቸውን ችሎታቸው እየቀነሰ በተለይ ሌላው ደግሞ ሶሻል ሚዲያ ብዙ ታይምም አለ። ሌላው ደግሞ ችግርን ሀንድል የማድረግ ሲችዌሽን ይሄ ጀኔሬሽን ችሎታቸውን እንደ በፊት አይደለም። ችግር እንዳይኖራቸው ነው የምናሳድጋቸው። ትተናቸው ስህተት ሲያደረጉ እንትን አብሯቸው እንደመርዳት እኛ ስህተት እንዳያደረጉ እኛ ፕሬሸር እንዳያኖረቸው ፕሪቨንት እናደረጋቸውና አንድ ፕሬሽር ሲኖራቸው በተለይ ከማህበራዊ ከሶሻል ሚዲያ የመጣ ፕሬሽር ሲኖር ክራምብል ያደርጋሉ። በጣም ከባድ ይሆንባቸዋል እሱን ሚኒማይዝ ማድረግ በተለይ ትናንሽ ልጆች ብሬናቸው ገና ዲቨሎፕ የሚያረግ እስከ 11 እስከ 12 ዓመት ድረስ ከዛም በኋላ ነው ብሬን ዲቨሎፕ የሚያረገው። እስከዛ ያለውን ጊዜ በሚቻል መንገድ ኤሌክትሮኒክስ እና ሶሻል ሚዲያ ምንም አይነት መደረግ አላባቸው ኖርማል ዲቨሎፕመንት እንዲኖር የብሬናቸው እንግዲህ እየተነጋገርንበት ያለ ነው። ራስን እስከ ማጥፋት ድረስ የሚያደርስ የወጣቶች የአእምሮ ጤና ችግርና፣ ጭንቀት፣ ድባቴ የመሳሰሉ የተለያዩ ችግሮችን ያካተተ ማለት ነው። ይሄ ደግሞ በዩናይትድ ስቴትስ ባሉ ልጆች ላይ ብቻ ሳይሆን ኢትዮጵያ ውስጥም ተወልደው ኢትዮጵያ ውስጥ እያደጉ ባሉ ልጆች ዘንድም ትልቅ ስጋትና ትልቅ ችግር እየሆነ ያለ ጉዳይ ነው እንግዲህ ማቴዎስ አንተ ደግሞ ከወላጆች ጋርም በቅርበት ትሰራለ፣ ወላጆችንም ታነጋግራለህ እና ወላጆችስ ልጆቻቸውን ምን ያክል ያውቋቸዋል? ምን ያክልስ ይረዷቸዋል? ያሉበትን ሁኔታ አያውቋቸውም። ብዙ ጊዜ ለምን መሰለሽ፣ አሁን እኛ የእኛ ስራ ዩኒቨርሲቲ ለማስገባት ነው እንግዲህ ልጆቹን የምንረደው። ዩኒቨርሲቲ ለመግባት ሲሉ ማንነታቸውን መግለጽ አለባቸው ለእነዚህ ዩኒቨርሲቲዎች። ስለዚህ አንዳንዴ ልጆቹ ቁጭ ብሎ አስበው በቃ መቼም ለማንም ተናግሮ የሚያውቁትን ነገር ጽፎው ለእኛ ይሰጡናል እና አንዳንዴ የሚያሰጋ ነገር ካየን፣ አብስ ለወላጆቻቸው ይህን ነገር ኮሚዩኒኬት እናደረጋለን። ግን ብዙ ጊዜ ቅድም ያልኩት ነገር ነው። በሁለቱም መስፈርት አክሴፕተብል መሆን ይፈልጋሉ ልጆቹ። በቤትም አንጻር አክሴፕተብል መሆን ይፈልጋሉ። ውጭም፣ ቤተሰቦቻቸው የማይቀበሉትን ነገር ለቤተሰቦቻቸው አያቀርቡም ማለት ነው። ስለዚህ አፍኖት ቁጭ ይላሉ። እሱ ትልቅ ችግር ነው። ቢከዝ ከጊዜ ወደ ጊዜ እየባሰ እየባሰ እየባሰ ዲስተንሱ እየሰፋ እየሰፋ ይመጣል። ብዙ ጊዜ ደግሞ ልጆች ጎበዝ ናቸው። አንዳንድ በጣም ጎበዝ ልጆች አሉ። ሲዋሹ ማለት በጣም ደህና እንደሆኑ እራሳቸውን ማቅረብ ይችላሉ። ለእናትና ለአባት ልጁ እስከሳቀ ልጁ ደስ እስካለው ድረስ ሌላ የሆነ ውስጥ ችግር ያለ ላይመስላቸው ይችላሉ። የቤተሰብ ችግር የራሱ ቤት ውስጥ ያለ ችግር አለ ወይ? እናትና አባት አለመስማማት ለምሳሌ ይህን ነገር ብዙ ጊዜ አየሁት ነው። እናትና አባት አለመስማማት ማንም ትዳር ውስጥ ያለ ይመስለኛል። ግን አት ሊስት ሪስፓንስብል በሆነ መንገድ ስምምነት ከሌለ እንኳን ከልጅ ፊት መሰዳደብ ወይ መጫጫህ አይመስልሽም? ልጅ የሚሰማ ግን ይሰማሉ። እኛ ብዙ ጊዜ አንብበናል። ብዙ ጊዜ ልጆቹ አነጋግሮናል። እዚህ ጋ የብዙ ወላጆች ጥያቄ የሚሆን የሚመስለኝ ታዲያ እንዴት ነው የልጅ አእምሮ ጤና ልከታተል የምችለው ችግር ሲኖር እንዴት ነው ላውቀው የምችለው የሚለው ይመስለኛልና ዶክተር ሪሊ ወደ አንቺ ልምጣ። ወላጆች ልጆቻቸው ጭንቀት ወይም ድባቴ ውስጥ መሆናቸውን ሊያውቁ ወይም ደግሞ ላይምሮ ጭንቀት መጋለጣቸውን ሊያውቁ የሚችሉባቸው መንገዶች ምንድን ናቸው? አይ ቲንክ ለውጥ ሲያዩ ሰው በፊት ተጫዋች የነበረ ልጅ ዝም ማለት ሲጀምር፣ ከመኝታ ቤት መውጣት ሳይፈልጉ ከጓደኛ ጋር መገናኘት ሲያቆሙ፣ ከኖርመል ፓተርናቸው ሲወጡ ያኔ ለምን ብሎ መጠየቅ አለ። ምናልባት ስለ ዲፕሬሽን ወይም ስለ እንትን ችግር ላይኖር ይችላል። ግን ኤኒ ታይም ልጅ ከለመደው ፓተርን ሲወጣ ለምን ብሎ መመልከት መጠየቅ። ሌላው ደግሞ አንዳንዴ እነሱ ራሳቸው እኔ እንደዚህ እኮ ደስ አይለኝም፣ እንደዚህ አይነት እንትን አለኝ ብሎ ሊናገሩ ይችላሉ። ሶ ያላባቸውን ጭንቀት ስለ ጓደኛ ስለምን ሲያወሩ እኛ ማስተዋል አለብን እንደ ኢትዮጵያ እሱ ያለ ነገር ነው ራሳቸው ሊላርገው ጨርሱት ብለን ወደ ጎን ማድረግ አንችልም ስለዚህ ቁጣ ደግሞ የበለጠ እሱን በተቻለ አቮይድ አርጎ ማዳመጥ መመልከት ግን ደግሞ ሌላውም እዛም ሳይደርስ በፊት እንዳልኩት የምግባችን የኤንቫይሮንመንታችን የኤሌክትሮኒክሱን በሙሉ አገናኝተን መሆን አለብን እዛ ደረጃ ሲደርስ ኦልሬዲ ብዙ ዳመጅ ደርሷል ማለት ነው። ከስትረስ ሆነ ከዳየት ሆነ ከኢንቫይረመንት ሆነ ከዛ በፊት ለመያዝ ዋና ጥረት፣ በተለይ ትናንሽ ልጆች ያላቸው ሰዎች አይ ቲንክ ትልቁ ቼንጅ ያየሁት። ምክንያቱም ይሄ በሀበሻ ኮሚኒቲ ርጊያን ስፔሲፊክ የሆነ አይደለም ጥቁሮችም ነጮችም፣ እዚህም ኢትዮጵያም ዩሮፕም የምናየው ትሬንድ ነው። ስለዚህ ትልቁ ቼንጅ ዳየታችንና ኢንቫይረመንታችን ነው። እነሱንም ሱንም አከታቶ ነው ብሮደር ቪው ያስፈልጋል ባይ፣ ሰፋ አድርጎ ማየት። ማቴዎስ፣ ምናልባት አንተ እዚህ ላይ የምትጨምረው ነገር መታየት ያለባቸው መንስኤዎች ምንድን ነው? ልሊ ሁሉንም ዋና ዋናውን ነገር ገልጸዋለች። የባህሪ ለውጥ ነው በቃ፣ ወይም ግዴለሽነት ካዩ፣ ለምሳሌ ድሮ አሁን ወይ ብር ሴቭ ማድረግ የሚፈልግ ልጅ ከሆነ ለብሩ ለእቃው ምናምን ምንም ግዴታ አለበሳድን እቃውን መስጠት ከጀመረ ወይም በቃ ይሄ ሁሉ ዲዘር ሳይንስ ማለት በቃ ምንም ነገር ሰንስ አይሰጠኝም ወይ፣ ይሄ ነገር ሚኒንግለስ ነው ብሎ የሚደመድቡበት ጊዜ ነው። ግን ከቤት ነው ሁሉም ነገር አይ ቲንክ የሚነሳው ቤት ውስጥ የወላጅ ልጅ የሚያድግበት ኤንቫይሮንመንት በጣም ወሳኝ ነው። ልጆቹና ወላጆቻቸው ኮሚኒኬሽን መኖር አለበት እንዳልሹ ቁጣ ሲቀድም የታባ ምናባ ብቻ ከሆነ ኢትዮጵያ ሊሰራ ይችላል። እኔም ተገርፍ ያለው ኢትዮጵያ አሏሽም፣ በደንብ ነው የተገረፍኩት፣ እንደውም እና ኦፍኮርስ እዛ ኤንቫይሮንመንቱ ትንሽ ለወጥ ይላል እና ኢትስ አክሰፕታብል ደሞ ያ የመደበቅ ባህሪ እንዳይኖር ኮሚኒኬሽን ከወላጅ ጋር በጣም በጣም ወሳኝ ነው። ወላጆቹ ደግሞ ቢችሉ አይ እዚህ ሀገር መጥተው ስራም ጊዜም ላይኖር ይችላል። ግን ብዙ ጊዜ ቢቻል ቢቻል ወላጆቹም በትምህርት ቤታቸው ላይፍ ኢንቮልቭድ መሆን አለባቸው። ቢከዝ ያዩታል አለምን በልጆቻቸውም አይን ማየት የሚችሉት ልጆቻቸው ከሚያሳልፉበት ጊዜ ከሚያሳልፉበት ሰዎች አንጻር እነሱም ራሳቸው ሲያሳትፉ ነው ማለት ነው። በመጨረሻ ወላጆች ልጆቻቸው ላይ አሁን ያላቸዋቸውን ምልክቶች በሚያዩበት ጊዜ መውሰድ ያለባቸው እርምጃ ምንድን ነው? መጀመሪያ ያው እርስ ማነጋገር ነው እና፣ ለውጡ ትልቅ የሆነ ከመሰላቸው የመጀመሪያ እንትን ፔዲያትሪሺያን ናቸው፣ የልጅ ዶክተሮች ዶክተር ጋር ወስደው መነጋገር ነው። ከዛ በኋላ እንደ ክብደቱ ወደ ቴራፒ ሊሄድ ይችላል። አንዳንዴ መድኃኒት ሊያስፈልግ ይችላል። በተለይ ራስን ማጥፋት ደረጃ ከደረሰ ብዙ ጊዜ መድኃኒት ላይ መሆን ሊኖርባቸው ይችላል። ግን መድኃኒት ብቻውን አይሰራም። መድኃኒት ከቴራፒ ጋር ከዛ ኢንቫይሮንመንቱንም ደግሞ ያለውን መቀየር አለበት። ስለ መድኃኒት ለእንደዚህ አይነት ችግር በእኛ ኮሚኒቲ፣ በማይኖሪቲ ኮሚኒቲ እንዳለ ብዙ እንትን አለ ስቲግማ የማግለል የማግለል። አዎ፣ ያብሳል፣ አይሰራም፣ አያስፈልግም። እና የሚሰራላቸው ልጆች ይኖራሉ፣ የማይሰራላቸውም ልጆች ይኖራሉ። ግን እስካልተሞከረ የትኛው ሊሰራለት ለማይሰራለት የትኛው እንደሆነ ሊታወቅ አይችልም። መድኃኒትም ሲጀመር የምናውቀው ከሳይንሱ የመጀመሪያ ሶስት አራት ሳምንት መድኃኒቱ ሊያብሶውም ይችላል። በዛን ጊዜ ብዙ አቴንሽን ያስፈልጋቸዋል ልጆች ቤተሰብ አካባቢያቸው መሆን አለበት ኦብዘርቭ የሚያደርጋቸው የታወቀ ኤፌክት ስለሆነ፣ ሰው ከመሻሻሉ በፊት መጀመሪያ ሊብስ ይችላል። ግን ሎንግ ተርም ራስን ማጥፋት አካባቢ የደረሰ ልጅ ብዙ ጊዜ ብዙ አይነት ማኔጅመንት ኢንክሉዲንግ ሜዲኬሽን ሊያስፈልጋቸው ይችላል አንዳንዴ የቋንቋ ልዩነት ካለ አሁን መድኃኒት ሲባል ብዙ አበሻ ኮሚኒቲ ውስጥ የጭንቀት መድኃኒት ሲባል ብዙ ሰው የሚያባብሰው ነው የሚመስለው፣ የሚረዳቸውም አይመስልም። እና እንግዲህ ትንሽ እንግዲህ ለየት ባለ መንገድ መንፈሳዊም እንትን አለ፣ ብዙ ጊዜ መንፈሳዊ እይታ አለ እንደዚህ አይነት ችግር ላይ እኛ ማህበረሰብ ውስጥ፣ እና እኔም አምናለው፣ ማለት መንፈሳዊ ኤለመንት እንዳለው አምናለው። ግን ልጆቻቸው ደግሞ እስካላመኑበት እስካልተዋጠላቸው ድረስ ይሄን ነገር ይሄ ነው ችግሩ፣ ይሄ ነው መፍትሄ ብለው በግድ ጸበል መውሰድ ምናምን ብቻ አለ። ጸበልም ዶክተርም እንግዲህ እግዚአብሔር ነው እንግዲህ ዶክተሮቹንም ኮትኩቶ ዶክተር ያደርገልን አይደለ፣ ቴራፒስቶቹንም ኮትኩቶ ቴራፒስት ያደርገልን እሱ ነው። ጎን ለጎን ሁለቱንም አያይዘው መሄድ ነው። ሁለተኛ ደግሞ ን መንፈሳዊ እይታን መሰረት ያደረጉ ቴራፒስቶች አሉ። አዘን በመድሃኒት የሚያምኑ ግን በየሃይማኖቱ ሃይማኖቱን መሰረት አድርገው ፕሮፌሽናል ላይሰንስ የሆኑ ቴራፒስቶች አሉ። እነሱ በጣም ኢፌክቲቭ የሆኑ ይመስለኛል። እሱን እንትን ሌላው ቅድም ያልኩት ነው። አይ ቲንክ ለወላጆች ቢ ፕሬዘንት ነው። ከልጆቻችሁ ጋር ጊዜ አሳልፉ። ልጆቻችሁ እውነት አይመስልም እንጂ ልጅ ነው ይረሳል ይባላል እንጂ ልጅ ያያል። የሚያየውን ነገር ደግሞ ይውጣል። ያ ደግሞ ፍሬ ይፈራል፣ ቆየቆየ ሲመጣ ማለት ነው። እና ከልጆች ጋር ያላችሁን ግንኙነት በኮሚኒኬሽንም አንጻር በፕሬዘንስም አንጻር ማስፋት ይገባል። ሁለታችሁ ቪዲዮ ተገኝታችሁ ይህን ቃለ መጠይቅ ስላደረጋችሁ በጣም ነው ማመሰግነው። ጋቢና ቪኦኤ ዘውትር በኢትዮጵያ አቆጣጠር ከምሽቱ ሁለት ሰዓት ጀምሮ የወጣቶችን የየዕለት ተግዳሮት፣ ስኬትና የመጪ ዘመን ህልም የሚያስቃኙ መሰናዶችን ያቀርባል። የዓለም አቀፍ ወጣቶችን ልምድ፣ ሀገራዊና ዓለም አቀፋዊ አንድምት ያላቸውን ጉዳዮች በየቀኑ የሚያሰማችሁን መሰናዶ ትከታተሉ ዘንድ ከመደበኞቹ የአየር ሞገድ ስርጭት መገኛዎቻችንና የበይነ መረብ ገጻችን በተጨማሪ የፌስቡክ፣ የትዊተር፣ የዩቲዩብ ገጾቻችን ተሰናድተዋል። ሀሳብና ጥቆማችሁን የመደመር ምልክትና አንድ ቁጥር ቁጥርን አስቀድማችሁ በ202 227 6379 ላይ በዋትሳፕ አውታር በኩል አድርሱን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ። ጋቢና ቪኦኤ ይቀጥላል። ከአሜሪካ ድምፅ በመቀጠል ደግሞ ብርሃነ በረሀ ወደ አስመራ ይወስድንና ከታታሪዋ እናት ረሃዋ ጋር ያስተዋውቀናል። የአንዲት ሴትና የአምስት ወንዶች ልጆች እናት የሆኑት ወይዘሮ ርሃዋ ዛሬ በቀላሉ የሚከውኗቸው ስራዎች መጀመሪያ ላይ በመጠኑ ይከብዷቸው እንደነበረ ያስታውሳሉ። በሂደት ግን እየለመዱት ሥራውን መስመር እየያዘና እየተስተካከለ እንደመጣ ያስረዳሉ። ትሳን ሸዓትን አጆ ኃይሉ አጆ ከህብረተሰቡ በአጠቃላይና በአቅራቢያ ካሉ ሰዎች ብዙዎቹ አይዞዎሽ እያሉ ገንቢ አስተያየት ይሰጡኛል። ከስራው ባህሪ አንጻር አብዛኛው ጊዜን የማሳልፈው ከወንዶች ጋር ነው። እነርሱም ብዙ ሞራልና ድጋፍ ይለግሱኛል። በአንጻሩም ተስፋ አስቆራጭ ሰዎች አይጠፉም። ሆኖም ሞራል የሚሰጡኝ ስለሚበዙ ለአሉታዊ አስተያየት እምብዛም ግምት አልሰጠውም። ምርቶችን በወቅቱ ለገበያ ለማቅረብ የሚያጋጥም የማጓጓዣ እጥረትና የገበያ ከፍና ዝቅ ማለት በወይዘሮ ራህዋ የሥራ ውሎ ውስጥ የሚታዩ አዘቦታዊ ፈተናዎች ቢሆኑም እንደ ትልቅ እንቅፋት አላየውም ይላሉ። ከምሰብካይ ችግሩ ለሁሉም ገበሬዎች የሚያጋጥም በመሆኑ አክብጃ አላየውም። እኔ ራዕይ ሰንቄ ስለምሰራ የሚያጋጥሙኝን ፈተናዎችና ተግዳሮቶች ተሻግሬ አንድ ቀን ከፍ ያለ ደረጃ ላይ እንደምደርስ ስለማምን በጊዜያዊ ችግር ብዙም አልደነግጥም። ወይዘሮ ራህዋ በጎሚስታነት የጀመሩትን ስራ በፍራፍሬ ማምረት፣ በንብ ማነብና ማነብ በአሳ እርባታ እንደምን እያስፋፉት እንደመጡ ለጠየቅናቸው ሲያብራሩ ومستعد بساعة خوف بن حماي የጎሚስታን ስራ በባለቤቴ ቤተሰቦች በኩል ነው የጀመርኩት። ስራውን ወደዋለሁ። አሁን ልጆቼና የባሌ ወንድም ናቸው የሚሰሩት። የግብርና ስራ የሚያደግኩበት እንጂ በአጋጣሚ የተሰማራሁበት አይደለም። ማሳ ተከራይቼ ነው የጀመርኩት። እርሻ እንክብካቤና ክትትል ስለሚፈልግ በእርሱ ላይ አተኩሬ እየሰራሁ ነኝ። ጥሩ ለውጥና እድገት አገኝበታለሁ የሚል ትልቅም ተስፋ አለኝ። ቀንና ሌሊት በሙሉ አቅሜ እየተጋሁበት ነው። ብዙውን ጊዜ ከንጋቱ 11 ሰዓት ተኩል ላይ የሚጀምረው የወይዘሮ ራህዋ ዕለታዊ የሥራ ውሎ እስከ ምሽት ይዘልቃል። በጾሮና ወዳለው እርሻቸው በሚያቀኑበት ጊዜ ደግሞ ከሌሊቱ 10 ሰዓት ማለው እየተነሱ እንደሚጓዙ ወይዘሮ ራህዋ ይናገራሉ። ወሚስጣ ምስአተኮ የጎሚስታን ስራ በባለቤቴ ቤተሰቦች በኩል ነው የጀመርኩት። ስራውን ወደዋለሁ። አሁን ልጆችና የባሌ ወንድም ናቸው የሚሰሩት። የግብርና ስራ ያደግኩበት እንጂ በአጋጣሚ የተሰማራሁበት አይደለም። ማሳ ተከራይቼ ነው የጀመርኩት። እርሻ እንክብካቤና ክትትል ስለሚፈልግ በእርሱ ላይ አተኩሬ እየሰራሁ ነኝ። ጥሩ ለውጥና እድገት አገኝበታለሁ የሚል ትልቅም ተስፋ አለኝ። ቀንና ሌሊት በሙሉ አቅሜ እየተጋሁበት ነው። የአሳና የንብ እርባታ እንዲሁም የፍራፍሬ እርሻ የተለያዩ የሥራ ዘርፎች እንደመሆናቸው መጠን እንደምን አስተሳስረው እንደሚሠሯቸው በመካከላቸውም ስላለው መመሳሰልና ልዩነት ወይዘሮ ርሃዋ ተከታዩን ብለዋል። ሓገዝቲ ብዙሓት እዮም ዘለዉኻ ናይ ሕርሻ ተኮይኑ ሚኒስትር ሕርሻ ሕግዘካ እዩ ክእላታትን ይ ከጎን የሆነው የሚያግዙኝና የሚመክሩኝ ልዩ ልዩ ባለሙያዎች ስራዬን ያቀሉልኛል። ሶስቱም የግብርና ዘርፎች የየራሳቸው አሰራር አላቸው። ለምሳሌ በጾረና የሚገኘው የብርቱካን የፓፓያና የጌሾ ማሳ መኮትኮትን፣ ውሃ ማጠጣትና የበሽታ ክትትልን ይጠይቃል። ይህም የነዳጅ አቅርቦትን ይጠይቃል። በሰገነይቲ የሚገኘው የንማነብ ደግሞ ንቦቹን መፈተሽ፣ ጤንነታቸውን መከታተል፣ አበባ ወዳለበት አካባቢ ማንቀሳቀስን ይሻል። በአስመራ ያለው የንጹህ ውሃ አሳ እርባታ ደግሞ ውሃውንና አካባቢውን ማጽዳትን የአሳዎቹን ጤንነትን መከታተልንና መንከባከብንም ይፈልጋል። በተናጠል ሊታዩ የሚችሉ ቢሆንም ሁሉም በአንድ የግብርና ፕሮጀክት ውስጥ የተጠቃለሉ ናቸው። በእነዚህ አድካሚ የስራ ውሎዎች ውስጥ ስድስት ልጆቻቸውን የሚያሳድጉት ወይዘሮ ረህዋ እንደ እናት እንደ ጓደኛና የሥራ ባልደረባ ከልጆቻቸው ጋር ጥልቅ ትስስርና ግንኙነት እንዳላቸው ይገልጻሉ። ለልጆቻቸው ለእያንዳንዳቸው የሥራ ድርሻና ኃላፊነት የሰጡት ወይዘሮ ረህባ በባለቤትነት ስሜት የሥራው አካል አድርጌያቸዋለሁ ይላሉ። ደቀይ ኩሉ ስራሕ ናይ ገዛ ስለ ዝኽእሉ ሁሉም ልጆች ምግብ ማብሰል፣ እንጀራ መጋገር፣ ቃና ልብስ ማጠብ፣ ቤት ማጽዳት የመሳሰሉትን ራሳቸው እየተረዳዱ ቤት ውስጥ የቤት ስራውን አጠናቀው ይቆዩናል። በግብርና ስራውም በአቅማቸው ይሳተፋሉ። አስቤዛ የማቅረብ፣ ትምህርታቸውን የመከታተልና የመሳሰሉት ጉዳዮች ደግሞ የእኔ ኃላፊነት ነው። ስለዚህ የልጆች ድጋፍ እና እርዳታ ስራይን በአግባቡ እንድሰራ ከፍተኛ እገዛ አለው። የረሃባ ሁለተኛ ልጅ የሆነው እሰይ ሳሙኤልም የቤተሰቡ አባላት ከእናታቸው ጋር ስላላቸው ትስስርና የስራ ግንኙነት ተከታዩን ያስረዳል ከም አደን ወድን ዘይኮነስ ከም መሓዙት ኣብ ገዛ ተሰማሚዕና ተረዳዲና ኩም ኢና ንኸይድ ማለት እዩ ብዝያዳ ኣብ ስራሕ ዘለና ርክብ ከዓ ማለት እዩ ኣዴና ነቲ ዘለዎ እቲ ስራሕ ንኩላትና ሓደ ታይ ዝበሃል ሂባትና ማለት እዩ ንሕና ስ ንክንትስእ ሓፍ ንክንብል ማለት እዩ ቦታ ሂባትና ማለት እዩ እቲ ምዕባይ ሓወይ ክገብሮ ዝኽእል እተ ኮይኑ ንዑ ትነግሮ ማለት እዩ ከም ወላድን ወድን ዘይኮነ ከም መሻርክቲ ኢና ኣብ ገዛና ኩላትና ኣብቲ ውሽጣዊ ኣብ ገዛና ኹን ኣብ ስራሕና ኹን ኩላትና ተሓጋጊዝና ኢና ንሓልፎ ዝኾነ ነገር ማለት እዩ ወይዘሮ ራህዋ በቀጣይ ራእያቸውን የማሳካት ብርቱ ተነሳሽነት እንዳላቸው ያመለክታሉ። የፍራፍሬ ምርቱን በሰፊ ሄክታር ላይ ማልማት ቀዳሚው ነው። የንማነብና የአሳ እርባታውን የማስፋፋትና የማሳደግ ዓላማና ዕቅድም አላቸው። እኒህ ተስፋዎቼ በትልቁ እንደሚለውጡኝ በልብ በሙሉነት አምኜ ሌት ተቀን እየተጋሁ ነኝ ይላሉ ወይዘሮ ራህዋ። ለአሜሪካ ድምፅ ራዲዮ ብርሃነ በርሃ 아스마라 ጋቢና ቪኦኤ ዘውትር በኢትዮጵያ አቆጣጠር ከምሽቱ ሁለት ሰዓት ጀምሮ የወጣቶችን የየዕለት ተግዳሮት ስኬትና የመጪ ዘመን ህልም የሚያስቃኙ መሰናዶዎችን ያቀርባል የዓለም አቀፍ ወጣቶችን ልምድ ሀገራዊና ዓለም አቀፋዊ አንድምት ያላቸውን ጉዳዮች በየቀኑ የሚያሰማችሁን መሰናዶ ትከታተሉ ዘንድ ከመደበኞቹ የአየር ሞገድ ስርጭት መገኛዎቻችንና የበይነ መረብ ገጻችን በተጨማሪ የፌስቡክ የትዊተር የዩቲዩብ ገጾቻችን ተሰናድተዋል ሐሳብና ጥቆማችሁን የመደመር ምልክትና አንድ ቁጥር ቁጥርን አስቀድማችሁ በ202 227 6379 ላይ በዋትሳፕ አውታር በኩል አድርሱን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ ብርሃነ በረህን ለቀደመ ዘገባው እናመሰግናለን። አብራችሁን ስላመሻችሁ በእጅጉ እናመሰግናለን አድማጮቻችን። የዛሬውን ምሽት ስመራ የቆየው ሀብታሙ ስዩም ነበርኩኝ። በድምፅ እና በምስል ቅንብሩ አብራኝ የቆየችው ብርሃን አይሉናት። መልካም ምሽት ይሁንላችሁ። መልካም ጊዜ ይሁንላችሁ።